ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ በሉ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው ጋቢና የኢትዮጵያ መንግስትን የውጭ ጉዳይ ፖሊሲ እንቃኛለን። የውጭ ጉዳይ ሚኒስትር ወርቅነህ ገበየው የመሩት ልዑካን ቡድን ከትራምፕ አስተዳደር ባለስልጣናት ጋር ውይይት አካሂዷል። አራት ሺህ በላይ የኢትዮጵያ ሰላም አስከባሪ ኃይል ሶማሊያ ውስጥ አለና የሰላም አስከባሪ ኃይል ይወጣል ይገባል፣ ከዚያ የዘለል እንቅስቃሴ የለውም። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ አቶ መለስ አለም በስቱዲዮዋችን ተገኝተው ማብራሪያ ሰጥተውናል። በርካታ የአፍሪካ የውጭ ጉዳይ ሚኒስትሮች ስለተገኙበት ጉባኤ አነጋግረናቸዋል። ዛሬ የዓለም ህጻናት ቀን ነው። በዓሉ በአዲስ አበባ ሲከበር ህጻናትና አዳጊዎች ጉዳያችን ያሉት በአንደበታቸው የገለጹትን እንስማ። ህጻናት ጎዳና ላይ ወጥቶ የሚደርስባቸውን ችግሮች ሙሉ ለሙሉ ማሳየት በኢኮኖሚ የሚሆን በሌላም ነገር በጣም ያደጉ ሀገራትን ተሞክሮች ብንወስድ እነሱ ሀገር ጉዲፈቻ፣ የሀገር ውስጥ ጉዲፈቻ፣ የአደራ ቤተሰብ እና ሌሎች አማራጭ ነገሮችን ይጠቀማሉ። ለምን ኢትዮጵያ ውስጥ ይሄ ነገር ለምን አይመጣም? የህፃናት መብት ጥበቃ ዙሪያ በኢትዮጵያ የተያዙ ጥረቶችና የሚታዩ ችግሮች እንዲያብራሩልን የማህበረሰብ ጥናት ባለሙያውን ዶክተር የራስ ወርቅ አድማሱን በጋቢና አሳፍረናል። እና ያለን እኮ በየቤቱ በየቤቱ ማንኛውም አይነት ልጆች ህጋዊ በሆነ መንገድ እኮ ቀጠራ የለም የቤት ሰራተኛ፣ ስለዚህ ህግ አያውቃቸውም። በፌስቡክ አት ቪኦኤ አማህሪክ ላይ አስተያየቶቻችሁን አድርሱን ካአሁን ጀምሮ መቀበል እንጀምራለን። እኛም ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የዝምባብዌ ጦር ኃይል ታንኮችን ወደ ሀራሬ ሊኮ ሲያበቃ ፕሬዚዳንቱን ሮበርት ሙጋቤን በቁም እስር ላይ ሲያውል ሀገሪቱን ለረጅም ጊዜ በመሩት በዚሁ ፕሬዚዳንት ላይ የተነሳው ሕዝባዊ ቁጣ በቶሎ መፍትሄ ያገኛል በሚል እሳቤ እንደነበር አይዘነጋም። ዳሩ ግን ዛሬ ሁኔታው እንደታሰበው አልሄደም። ፓርላማው ነገ ማክሰኞ ኢምፒች ለማድረግ ማለትም ከስልጣን አውርዶ ክስ የመመስረት ሂደቱን እንደሚጀምር ቢያስፈራራ፣ ሙጋቤ ግን አልወርድም ብለው ቤተ መንግስታቸው ውስጥ ቁጭ ብለዋል። ፕሬዚዳንቱ ስልጣን ላይ ሳሉ ያለመከሰስ መብት ስላላቸው አስቀድሞ ከስልጣን ማውረድ አስፈልጓል። ከዚያ ክስ ይቀጥላል። ኢምፒችመንት ማለት ይሄ ነው ተብሏል። ከዚሁ ከዚምባብዌ ሳንወጣ የዚምባብዌው ፕሬዚዳንት ሮበርት ሙጋቤ ከስልጣን እንዲወርዱ ተደርጎ ክስ እንደሚመሰረትባቸውም ተገልጿል። በቁም እስር ላይ የሚገኙት ፕሬዚዳንቱ በሀገሪቱ የሰዓት አቆጣጠር እስከ ዛሬ ሰኞ እኩለ ቀን ድረስ በፈቃዳቸው ከስልጣን እንዲወርዱ ነበር የተሰጣቸው የጊዜ ገደብ ዳሩ ግን ትላንት እሁድ በቴሌቪዥን ባሰሙት ንግግር ስልጣን የመልቀቅ ሀሳቡም እንደሌላቸው ገልጸዋል። የተሰጣቸውን የጊዜ ገደብ ካላከበሩ ኢምፒች እንደሚደረጉ ማለትም ከስልጣን ወርደው ክስ እንደሚመሰረትባቸው ቀደም ብሎ በተገለጸው መሰረት ያ ሂደት እንደሚቀጥልም ታውቋል። የኩርዶች ውሳኔ ህዝብ ህገ መንግስታዊ አለመሆኑን ከፍተኛው የኢራቅ ፍርድ ቤት ዛሬ ሰኞ ወሰነ። በውሳኔ ህዝቡ ከተሳተፉት መካከል ብዙሃኑ ነጻነትን ደግፈዋል ተብሎ የተመዘገበው ድምፅም ውድቅ እንዲሆንና የተሻረ መሆኑን ነው ፍርድ ቤቱ የበየነው ውሳኔ ህዝቡ የውሳኔ ህዝቡ ውጤት ህገ ወጥ መሆኑንም የኢራቅ ማዕከላዊ መንግስት ደጋግሞ ያስታወቀ ሲሆን ማንኛውም ክልል የመገንጠል መብት እንደሌለው ፍርድ ቤቱ ባለፈው ሳምንት ወስኖ እንደነበረ ይታወቃል። የኩርድ ባለስልጣናትም ቀደም ሲል የተላለፈውን ውሳኔ አክብረው ልዩነቶቹን ለማቅለል በሁለቱ መካከል ድርድር ሊጀመር እንደሚችል ጠቋሚ ጠቃሚ ውሳኔ ነው ማለታቸው ተገልጿል። በመጨረሻም የኢንዶኔዥያ ጸረ ሙስና መስሪያ ቤት የሀገሪቱ ፓርላማ አፈ ጉባኤ አንድ መቶ ሰባ ሚሊየን ስጦታ ተቀብለዋል በሚል በቁጥጥር ስር አውሏቸዋል። እስተያ ኖቫንቶ ትላንት ማታ ነው ወደ ወህኒ የተላኩት። አንድ የጸረ ሙስና መስሪያ ቤቷ ቃል አቀባይ እንደገለጸው አፈ ጉባኤና ቫንቶ ጥያቄ የቀረበው ለሀያ ቀን በስር ይቆያሉ ይላል። አፈ ጉባኤው በሰጡት ቃል ግን ምንም ጥፋት እንዳልፈጸሙን የተናገሩት ባለስልጣን በበኩላቸውን አቫስቶ የመንግስት ገንዘብ የመነተፉት አዲስ የመታወቂያ ወረቀት ለማዘጋጀት ከተሰየመ ቡድን መካከል ሆነው በሚሰሩበት ጊዜ መሆኑን አመልክተዋል። ቤታቸው አልተገኙም ነበር እንጂ እንዲያውም ፖሊስ ባለፈው ሳምንት ሊያስራቸው ነበር ያቀደው ይላል። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የካቢና ዝግጅቶች ልምራችሁ። ጋቢና የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አደረገው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቀዳሚው ዘገባ በዩናይትድ ስቴትስና ኢትዮጵያ የውጭ ግንኙነት ላይ ያተኩራል። በጸጥታና ደህንነት ይዞታ የዩናይትድ ስቴትስ አይነተኛ አጋር የሆነችው ኢትዮጵያ በሰብአዊ መብት ይዞቷ ትተቻለች። ኢትዮጵያ ከዚህ በተጨማሪ ከአሜሪካ ጋር የንግድ ግንኙነቷን ለማጠናከር ትፈልጋለች። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ በሳምንቱ መጨረሻ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ተለርሰን ጋር ለመወያየት ወደ ዋሽንግተን ዲሲ ከሌሎች የአፍሪካ ሚኒስትሮችም እንደዚሁም መጥተው ነበር። ቃል አቀባያቸው አቶ መለስ አለምን ለስቱዲዮ ውይይት ጋብዘናቸው ነበር። ስብሰባ በሶስት ዋና አጀንዳዎች ላይ ነው ሲነጋገር የነበረው። አንደኛው የንግድ ኢንቨስትመንትን መስፋፋት በዛውም በአፍሪካና አሜሪካ መካከል ያለውን የኢኮኖሚ ግንኙነት ማጠናከር የሚል ነው። ሁለተኛው የአሸባሪነትንና ጽንፈኝነትን እንዴት በጋራ መዋጋት ይቻላል፣ አገሮች እነዚህን ማህበራዊ ሰንኮፎች ከመዋጋት አንጻር ምን ሰርተዋል፣ ማን ከሌላው ምን መማር ይችላል በሚሉ ጉዳዮች ላይ የመከረ ነው። ሶስተኛው የዲሞክራሲ ና መልካም አስተዳደር ጉዳይ የሰብአዊ መብት ጉዳይ በዋነኛነት የሰብአዊ መብት ና የመልካም አስተዳደር ጉዳይ የተነሳበት ነው። የኢትዮጵያ ሰራዊት በሶማሌ ውስጥ በቅርቡ ገብቶ ወጥቷል የሚሉ ዜናዎች ሲሰሙ ነበረ። ምን ያህል ሰራዊት ነው ሶማሌ ውስጥ ያላቸው? ከአራት ሺ የሚበልጥ ኢትዮጵያ ወታደሮች የአፍሪካ ህብረት ሰላም አስከባሪ ሀይል አካል ሆነው ዞን ሶስትና አራት ዘርፍ እዛ አካባቢ ይገኛሉ። ትልቅ ስራ እየሰሩ ያሉ ናቸው። ወደዛ ገቡ የሚለው አይደለም ዜና መሆን የነበረበት። ሲጀመር አልገቡም። መደበኛ የሆነ እንቅስቃሴ ነው። ምን ማለት ነው መደበኛ እንቅስቃሴ እንግዲህ አራት ሺ አራት ሺህ ከአራት ሺህ በላይ የኢትዮጵያ ሰላም አስከባሪ ኃይል ሶማሊያ ውስጥ አለ ና የሰላም አስከባሪ ኃይል ይወጣል ይገባል። ከዚያ የዘለለ እንቅስቃሴ የለውም። ትልቅ ዜና መሆን የነበረበት ሞቃዲሾ ውስጥ የአሸባሪነት ጥቃት ከተፈጸመ በኋላ ይህንን ጥቃት ካወገዙ ና ከኮነኑ ሀገሮች ውስጥ ኢትዮጵያ የመጀመሪያው ናት። በዛ ብቻ አልተገታችም። ሰባት ቶን የሚደርስ የሕክምና መድኃኒት ወደ ሶማሊያ ልከናል። ከዛ በተጨማሪም ለዚሁ ድጋፍ የሚረዱ አራት የሕክምና ባለሙያዎች አሰማርተናል። በውጭ ጉዳይ እንግዲህ ፖሊሲ በምታደርጉት በተለይ በጸጥታ ዙሪያ በምታደርጉት ግንኙነት የኢትዮጵያ የራሷ ጸጥታ እንደሚያሳስባቸው የውጭ ዲፕሎማቶች ኤምባሲዎች መግለጫ ያወጣሉ። በተለይ የኢትዮጵያ መንግስት የብዙሀንን ድምጽ እንዲሰማ የሚሰማበት መድረክ እንዲዳብር የፖለቲካ ምህዳሩን እንዲያሰፋ ይጠይቃሉ፣ ይመክራሉ። በውጭ በምትሄዱበትም ጊዜ በእርግጠኝነት ስለ ጸጥታ ስለ አካባቢ ጸጥታ ስታወሩ ስለ ራሳችሁ ሀገር ጸጥታ እንዴት ነው ብለው የሚጠይቋችሁ ሁኔታ አለ። የሚያነሷቸው ጥያቄዎች ምንድን ናቸው? እናንተስ በዚህ ረገድ የሀገር ውስጥ ደህንነታችሁን እንደዚሁም ደግሞ የሀገር ውስጥ ደህንነታችሁ ከውጭ ከሌሎች ሀገር ደህንነት ጋር የተሳሰረ ስለሆነ ምንድን ነው የሚነሱት ጥያቄዎች? እናንተስ እያደረጋችሁት ያለው ምንድን ነው? የግጭቶች አንደኛው ባህሪ በአንድ ቦታ የማይወሰኑ መሆናቸው ነው። ደቡብ ሱዳን ውስጥ ያለ ችግር ኢትዮጵያን ይጎዳል፣ በተግባር ታይቷል። በትንሹ የሙርሌ ችግር። ሶማሊያ ላይ ያለ ሰላምና መረጋጋት ኢትዮጵያ ላይ ተጽዕኖ አለው። በተመሳሳይ ኢትዮጵያ ውስጥ ያለ የሰላምና መረጋጋት እጦት ሌሎቹንም አገሮች እንደሚጎዳ ይታወቃል፣ ይጠበቃል። ኢትዮጵያ ከአንድ መቶ ሚሊዮን በላይ ህዝብ ያላት አገር ናት። በአፍሪካ ቀንድ ካሉ አገሮች ትልቁ ኢኮኖሚ ያላት አገር ናት። ከብዙዎቹ አካባቢው አገሮች በተነጻጻሪነት የተሻለ የሰላም ሁኔታ ያላት አገር ናት። ይሄ ሰላም ሲታወቅ ዳፋው ለሌሎችም እንደሚተርፍ መገመት ይቻላል። ስለዚህ ወዳጆቻችንና አጋሮቻችን ኢትዮጵያ ውስጥ ያለ የሰላምና መረጋጋት እጦት ቢያሳስባቸው ምንም ሊደንቅን አይገባም። ተገቢም ነው። ወዳጆቻችን እንደዚህ አይነት ሀሳብ ቢኖራቸው ሊገርም የሚገባ ትልቁ ነገር ግን ምንድን ነው? ከዚህ በፊት እንደገጠሙን ሌሎች ተግዳሮቶች የሚታለፍ የምንሻገረው ችግር እንደሆነ ስለሚረዱ ብዙም ስጋት አይገባቸውም። ከዛ ውጭ መንግስት የተለያዩ የፖለቲካ ኃይሎችን ለመቅረብ ምህዳሩን ለማስፋት የሚያደርገውን ጥረት ያደንቃሉ። በሚቻለው መጠን ሁሉ የመደገፍ ፍላጎት እንዳላቸው ይገልጻሉ። የፖለቲካ ምህዳሩን ስለማስፋት ስናወራ ምርጫም እየመጣ ነው። የሀገር ውስጥ ጉዳይ ቢሆንም ግን ከውጭ ጉዳይ ፖሊሲ ጋር ተያይዘው የሚነሱ የዩናይትድ ስቴትስ መንግስት በየጊዜው የሚያወጣቸው መግለጫዎች ላይ የሚንጸባረቁ ጉዳዮች ናቸው። የአውሮፓ ህብረትም እንደዚሁ። ብዙ አጋሮቻችሁ ተመሳሳይ ጥያቄዎችን ነው የሚያነሱላችሁ። መንግስታችሁ በፓርላማ መቶ በመቶ ነው መቀመጫውን ተቆጣጥሮ የሚገኘው። የተቃዋሚ ፓርቲዎችም ይሄንን የምትሉትን ውይይት እየረገጡ እየወጡ ያሉበት አብይ የሚባሉት እየረገጡ እየወጡ ያሉበት እና የማይሳተፉበት ነው ምን ፋይዳ ይኖረዋል? ምን አይነት አዲስ አቅጣጫ ይኖረዋል? በሀገር ውስጥ ያላችሁ ፖለቲካ አጠቃላይ ሀገሪቱን በብዙሀን ድምጽ ለመምራት በምታደርጉት ጥረት እንግዲህ የገዢው ፓርቲና በተቃዋሚ ፓርቲዎች መካከል ውይይት ተካሂዷል። ከሞላ ጎደል በምርጫ ህጉ ላይ፣ በምርጫ ቦርድ አሰራር ላይ ሲካሄድ የነበረ ውይይት ነበር። ስኬታማ ነው ይሄ በኢትዮጵያ የፖለቲካ ምህዳሩን ለማስፋት አዎንታዊ አስተዋጽኦ ያደርጋል። ዞሮ ዞሮ ይህንን የምመዝነው ለውጭ ግንኙነታችን ካለው ጠቀሜታ አንጻር ነው። የኢትዮጵያ ውጭ ግንኙነት እና አገራዊ ደህንነት ፖሊሲ ላይ በግልጽ እንደ ተቀመጠው የውጭ ጉዳይ ፖሊሲያችን መነሻ ከውስጥ ወደ ውጭ የሚመለከት ነው። ውስጣዊ ጥንካሬያችን በጣም አስፈላጊ ነው። በውጭ የሚኖርህ የዲፕሎማሲ ጥንካሬ የሚመዝነው በሀገር ውስጥ ባለ ጥንካሬ ነው። ስለዚህ ለዛ ካለው አስተዋጽኦ አንጻር ብቻ ሳይሆን ለዚህ ወቅቱ ለወቅቱ የሚመጥን ተግባርም ስለሆነ እየተሰራ ያለነው፣ ዝርዝሩን የሚመለከታቸውን ወገኖች መጠየቅ ያስፈልጋል። አቶ መለስን በተለያዩ የውጭ ጉዳይ ፖሊሲ ዙሪያ አነጋግረናቸዋል። የዴሞክራሲና ሰብአዊ መብት ግንባታ ዙሪያ በነገው ዝግጅት በተለይ የውጭ ግንኙነት ላይ የሚያሳድሩትን ጫና ያብራሩልናል። ለዛሬ ለሰጡን ማብራሪያ አመሰግናለሁ። helow jigjiga helow goday helow kabri dahar helow dhagax buur helow diridhabe helow shimi gabina v o a gaina gabina gabina waxaad dhegaysanaysaan gabina v o a gaiaa የተከታተላችሁን የምትገኙት ጋቢና ቪኦኤ ነው ወደሚቀጥለው ዘገባችን ነው የምናልፈው የሴቶችና ህጻናት ጉዳይ ሚኒስትር የኢትዮጵያ ህጻናት መብታቸውና ደህንነታቸው ተጠብቆ እንዲያድጉ እየሰራ መሆኑን አስታወቀ ዛሬ በተከበረው የዓለም የህጻናት ቀን ላይ ህጻናት ችግሮቻቸውን ለመፍታት የተለያየ ዘዴዎችን መጠቀም እንደሚቻል አስረዱ ዩኒሴፍ በኢትዮጵያ የስልሳ አምስት አመት ቆይታም ተወስቷል መለስካቸው አመሀ ስርስሩን ይዟል በተባበሩት መንግሥታት ድርጅት የስብሰባ ማዕከል ነበር የዓለም የሕፃናት ቀን ዛሬ የተከበረው። የበዓሉን ሥነ ሥርዓት በመድረክ ከማስተናበር አንስቶ አብዛኛውን ክንውን የመሩት ሕፃናት ናቸው። በሕፃናት ጥበቃ፣ በሕፃናት ጤናና አመጋገብ፣ በሕፃናት የውሃና የንጽሕና አጠባበቅ፣ በሕፃናት ትምህርት፣ በሕፃናት ጉልበት ብዝበዛ፣ ፍትሕ ለሕፃናት፣ ምቹ ስፍራዎችን ለሕፃናት ማዘጋጀትንና በመሳሰሉ ዘርፎች ሁሉ የእውኑን ሚኒስትሮችን በመመሰል እናደርገዋለን ያሉትን ሕፃናቱ ዘርዝረዋል። ሁሉም የየዘርፋቸውን ሚኒስትር በመመሰል የእውኑን ዓለም የሴቶችና ሕፃናት ሚኒስቴር መሥሪያ ቤታቸውን የወክሉት ግን ወይዘሮ ደሚቱ አምቢሳ ናቸው። ወይዘሮ ደሚቱ እንዳሉት መሥሪያ ቤታቸው በሕገ መንግሥቱ የሰፈረውንና የሕፃናትን መብት የተከለውን ድንጋጌ መሠረት በማድረግ የሕፃናት ፖሊሲ በመቅረጽ ልዩ ልዩ ተግባራትን እያከናወነ ነው ብለዋል። በዚህም የኢትዮጵያ ህፃናት መብታቸውና ደህንነታቸው ተጠብቆ እንዲያድጉ ምቹ ሁኔታን የፈጠረ ሲሆን በተለይ ለችግር የተጋለጡ ህፃናት መብትና ደህንነት እንዲጠበቅ ትኩረት በመስጠት እየተንቀሳቀሰ ነው። ለምሳሌ ያህል ከተለያዩ ባለድርሻ አካላትና አጋር ድርጅቶች ጋር በመተባበር ከወላጆቻቸው በመለየት በጎዳና ላይ የሚኖሩና በጎዳና ስራ ላይ የተሰማሩ ህጻናትን በመለየትና የስነ ልቦናና የክህሎት ስልጠና በመስጠት ከወላጆቻቸውና ና ከህብረተሰቡ ጋር የማቀላቀልና የማዋሃድ ስራዎች እየተሰሩ ይገኛሉ። ሌላው በዚህ ክብረ በዓል ላይ ከተገኙት የመንግስት ባለስልጣናት መካከል የጤና ጥበቃ ሚኒስቴር ሚኒስትር ዴታ ዶክተር ከበደ ወርቁ አንዱ ነበሩ። እርሳቸውም ቀደም ሲል በህጻናት ሚኒስትሮቹ ህጻናቱ ራሳቸውን ሻዶ ሚኒስትርስ ብለው ሰይመዋል። በየዘርፎቻቸው ያደረጓቸውን ንግግሮች በአድናቆት አስታውሰው የጎዳና ተዳዳሪ ሕፃናትን ችግር ለማስወገድ ምን ዘዴ አላቸው ሲሉ ጥያቄ ሰንዝረው ነበረ። አንዱን ሚኒስትር የተመሰለው ሕፃን የሚቀጥለውን መልስ ሰጠ። ሁሉም ህብረተሰብ መማርና ለውጥ ማምጣት አለብን። እንዲሁም ደግሞ ለህብረተሰቡ ልዩ ትኩረት ለህፃናትን ልዩ ትኩረት መስጠት ህፃናት ጎዳና ላይ ወጥተው የሚደርስባቸውን ችግሮች ሙሉ ለሙሉ ማሳየት እንዲሁም ደግሞ እኔም እንደ ፍትህ ሚኒስትርነቴ ይህንን ችግሮች የሚደርሱባቸው ወይም ደግሞ ጎዳና ላይ ሆነው የሚደፈሩ ህጻናቶችን እንዲሁም በየሰፈሩም በየቦታውም ሆነው ለችግር የተጋለጡ ህጻናቶችን ሙሉ ታርጌታችን አድርገን በህጻናት ላይ ከሰራን ምንም አይነት የጎዳና ተዳዳሪን በሀገራችንም በአለማችንም አናይም ብዬ አስባለሁ። መሰረቱ ብለን የምናስበው ድህነት ነው። ድህነትን ደግሞ ለመቅረፍ ሙሉ ለሙሉ ትምህርት ሙሉ ለሙሉ ሀብታም ማድረግ ስለሚችል ትምህርታችን፣ ትምህርታችን ወይም ለህብረተሰቡ ያለን ግንዛቤ ከጨመረ ምንም አይነት ሰው በሀገራችንም ሆነ በአለማችን ላይ አናይም ብዬ አስባለሁ። አመሰግናለሁ። ሌላውን ሚኒስትር የተመሰለችው ህፃን ደግሞ ሌላም ዘዴ አላለች። በኢኮኖሚ የሚሆን በሌላም ነገር በጣም ያደጉ ሀገራትን ተሞክሮች ብንወስድ እነሱ ሀገር ጉዲፈቻ፣ የሀገር ውስጥ ጉዲፈቻ፣ የአደራ ቤተሰብ እና ሌሎች አማራጭ ነገሮችን ይጠቀማሉ። ለምን ኢትዮጵያ ውስጥ ይሄ ነገር ለምን አይመጣም? እያንዳንዳችን እኮ ኢኮኖሚካሊ ትንሽ የተሻለ አቅም ካለን አንድ ልጅ ከራሳችን ውጪ አንድ ልጅ ጨምረን የማሳደግ አቅም አለን። ስለዚህ ሁልጊዜ ወደ ውጭ መላክ ብቻ አይደለም። አንድ ችግረኛ ህጻን ሲመጣ ወደ ውጭ መላክ ወይም ደግሞ ሌላ እርዳታ መፈለግ ብቻ አይደለም። የሀገሪቱ ህዝቦች ለሀገሪቱ ህጻናት መቆም ይችላሉ። እኛም ደግሞ እንችላለን። ስለዚህ እንደ አማራጭ አሁን ላይ ሴቶችና ህጻናትም ሌሎች አጋር ድርጅቶችም እያመጧቸው ሀሳቦች አሉ። የሀገር ውስጥ ጉዲፈቻ አለ። የአደራ ቤተሰብ አለ። ሌሎች ሌሎች አማራጭ ነገሮች አሉ። ስለዚህ ወደ ውጭ መላክ ብቻ ሳይሆን እኛም ዊሊንግነሱ ኑሮን እኛ ጋር አምጥተን እንደ ራሳችን እንደ እህት እንደ ወንድማችን እንደ ልጆቻችን አይተን ብናሳድጋቸው ይህ ራሱ አንድ ትልቅ ነገር ነው፣ የጎዳና ተዳዳሪነትን ለማጥፋት ይህንንም እንደ መልስ ብታዩት ብዬ ነው። አመሰግናለሁ። በዚህ መድረክ ላይ ከተነሱት ችግሮች አንዱ በሕፃናት ላይ የሚፈጸመው የጉልበት ብዝበዛ ነው። አንድ የዩኒሴፍ ማስረጃ እንደሚያመለክተው ከሆነ ከአምስት እስከ አስራ አራት ዓመት እድሜ ካላቸው ኢትዮጵያውያን ሕፃናት ሀያ ሰባት በመቶ የሚሆኑት የጉልበት ብዝበዛ ይፈጸምባቸዋል። በዚህ ክብረ በዓል ላይ ለመሳተፍ ከአማራ ክልል የመጣ ልጅ እንዲህ ይላል። በእኛ ወረዳ ደራ ወረዳ ላይ ሰላሳ ስድስት ቀበሌዎች አሉ። ከሰላሳ ስድስቱ ቀበሌዎች ወርድ ዲቪዥን ኢትዮጵያ ስድስቱ ቀበሌዎች ብቻ ላይ እየሰራ ይገኛል። ከስድስቱ ቀበሌዎች ደግሞ እኔንም ጨምሮ ሁለት መቶ የጉልበት ብዝበዛ ላይ ያሉ ወጣቶችን አቅፎ ይገኛል። ሰላሳ ቀበሌዎች ላይ ምንም አይነት እንቅስቃሴ ድጋፍ የለም። ብዙ ወጣቶች ሕፃናት ግን እድሜያቸው ከአስራ ሶስት እስከ አስራ ስምንት ያሉ የተለያዩ ከባድ እና ይህ ነው የማይባል የጉልበት ብዝበዛዎች እያስተናገዱ ይገኛል። በዚህ ስነ ስርዓት ላይ ዩኒሴፍ ማለትም በተባበሩት መንግስታት ድርጅት የሕፃናት መርጃ ድርጅት በኢትዮጵያ ያሳለፋቸውን ስልሳ አምስት አመታት ወደ ኋላ መለስ ብሎ አስታውሷል። በኢትዮጵያ የዩኒሴፍ ተወካይ ሚስስ ጂሊያ ሜልሶፕ ዋና ዋና ስኬቶች ያሏቸውና ተግዳሮቶችን ዘርዝረዋል። በኢትዮጵያ ከ18 ዓመት ዕድሜ በታች የሚገኙ ሕፃናት ቁጥር ከሀገሪቱ የሕዝብ ቁጥር 48 በመቶውን እንደሚሸፍኑ መረጃዎች ይጠቁማሉ። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ይህንን የህጻናት ቀን በማመልከት በተባበሩት መንግስታት በተለያዩ ጊዜያት የህጻናት መብቶች የሚያስከብሩ ህጎች ተደንግገዋል። ቀጣዩ ዘገባችን ዛሬ ነው የሚሆነው። ቀኑን አስመልክቶ በኢትዮጵያ በጎዳና ላይ የሚኖሩና የጉልበት ብዝበዛ የሚገጥማቸውን ህጻናት በተመለከተ በአዲስ አበባ ዩኒቨርሲቲ የማህበረሰብ ጥናት ፕሮፌሰር የሆኑትን ዶክተር የራስ ወርቅ አድማሱን አነጋግሬያቸው ነበር በሀገራችን አስር ሺዎች በመቶ ሺዎች የሚቆጠሩ ህጻናት መንገድ ላይ አሉ እነኝህ መንገድ ላይ ያሉ ህጻናት የተለያየ ሁኔታ ላይ ያሉ ናቸው በድህነት በሚኖሩ ቤተሰቦች ውስጥ ያሉ ልጆችም አሉ እንደዚሁ በምግብ በአልባሳት በትምህርት እጦት እና እንደዚህ ባለው አሉ መንገድ ላይ ያሉ መንገድ ላይ የወጡትን የነሱ ሁኔታ ቀላል አይደለም። ሁልጊዜ ለአደጋ እና ደግሞ ለወንጀል ተጋላጭ ሆኖ መኖር ቀላል ነገር አይደለም። ሞደርን ስሌቨሪ ዘመናዊ ባርነት የሚባለው በአሁኑ ጊዜ ብዙ እየተነገረ ነው። በአሁኑ ጊዜ እርግጥ በአዲስ አበባ በአይን የሚታየው ከወላጆቻቸው ጋር በልመና ተሰማርተው ጎዳና ላይ የወጡት እና በወላጆቻቸው ወይም ደግሞ ወላጆች ነን ባዮች በሆኑ በሚያስመስሉ ሰዎች ተይዘው ጎዳና ላይ ወጥተው ስቃያቸውን የሚያወጡ ልጆች ብቻ ሳይሆኑ በአሁኑ ጊዜ በጣም እየተበራከተ የመጣው ከክፍለ ሀገር የመጡ እና እንደውም በቡድን በቡድን የመጡ ይመስላሉ። የመንደሮች መልሶ ማልማት ፕሮግራም የተነሳ በፈረሱ የቀድሞ መንደሮች ውስጥ ባሉ የተራረፉ የቤት ትርፍራፊዎች እንበላቸው በዛ ውስጥ በማደር ከዛ ወጥተው ደግሞ በልዩ ልዩ መንገድ በመሰማራት የእለት ጉርሳቸውን ለማግኘት የሚሞክሩት በጣም በርካታ እየሆኑ መጥተዋል። እነኚህ እንግዲህ እድሜያቸውም ከህጻናት ለማለት በጣም ያስቸግራል። አስር አመት አስራ ሁለት አመት በመሳሰለው ሁሉ የሚገኙ ናቸው። አንዳንዶቹም እድሜያቸው ለዛመላየ የዘለለ ነው። እነኚህ እንግዲህ ለጊዜው ከገጠር በመምጣታቸው የከተማውን የመንገድ የጎዳና ላይ ትልምሱንና የመሳሰለውን እና ከዚም የሚገጀውን ደግሞ ጊዜያዊ ጥቅም በወንጀል ስራም ሆነ በልመናም እነኚህ ራሳቸው ለመከራ የተጋለጡ ናቸው ማለት ነው። ራሱ የወንጀል የወንጀልን ሰለባዎች ጥመት የሆኑ ናቸው። የህጻናት ጉልበት ብዝበዛ ማለት ህጻናት ከወላጆቻቸው በተለይም ከገጠራማው አካባቢ በትምህርት ሰበብ ወይም የተሻለ ኑሮ ወደ ከተማ መጥተው ብዙ ከአቅማቸው በላይ የሆነ ስራዎች ላይ ይሰማራሉና ያንንስ በተመለከተ የሚሉ ነገር አለ ወይ? ችግሩንስ እንዴት ነው ቅረፍ። እንግዲህ እነኚህ እንደው ጎዳና ላይ የወጡት አይደሉም። ለምሳሌ ከአንዳንድ አካባቢ መጥተው በሽመና ስራ ወይም ደግሞ በልብስ ስፌት አዝራር በመትከል በመሳሰለው አይነት ልጆች ሊሰሩት በሚችሉት አይነት ስራ ላይ ከገጠርም መጥተው ሰዎች አምጥተዋቸው በዝምድና መልክ እና በመሳሰለው ይህንን የሚያሰሯቸው ልጆች እንዳሉ አንዳንድ በዚህ አካባቢ ጥናት ያደረጉ አሳይተዋል። በአንዳንድ ጠባብ ቦታዎች ታጉረው የጉልበት ስራ እንዲሰሩ የሚደረጉ አሉ። አሁን እንግዲህ እነዚህ ልኬ ዘመናዊ ባርነት የተባለው የሚመለከታቸው አይነት ናቸው። የሚያሰሯቸው ዘመድ ነን ብለው ያመጧቸው ይሆናል አንዳንድ ጊዜ። አንዳንድ ጊዜ ደግሞ ባደራን የተላኩ ይሆናሉ። አንዳንድ ጊዜ ደግሞ እንደዚሁ በማታለል የተጠለፉ ሊሆኑ ይችላሉ። ግን እንደ ጎዳናዎቹ አይታዩም። ስለዚህ ቁጥራቸውንም ይሄ ነው ለማለት የሚያስቸግር ነው። እነዚህን ችግሮች በምን መልኩ መቅረፍ ይቻላል ብለው ያስባሉ? ለምሳሌ በልጆቹ ላይ እንደዚህ አይነት በደል የሚፈጽሙትን ወይም ደግሞ አስከፊ የሆነ የጉልበት ስራ የሚያሰማሩ የሚያሰሩ ዘመዶች፣ ወላጆችን አስተሳሰብ፣ ግንዛቤ በማስጨበጥ መቀየር የሚለው ብዙም አይታየኝም። ይሄ በጎን ሊሰራ ይችላል ማስተማርን ልጆችም ወላጆችም፣ ጠቅላላ ህብረተሰቡም፣ ፖሊሶችም፣ ሕግ አካላትም እንዲያውቁ እና አይናቸው ተከፍቶ እንደዚህ አይነት ነገሮችን ቶሎ እንዲያውቁ እንዲያው ለማድረግ ግንዛቤ ማስጨበጥ ጥሩ ነው። ነገር ግን ከሁሉ በላይ እኔ የሚታየ ሕግ መኖር አለበት። እናስተምርሻለን፣ እንረዳሻለን ተብለው የመጡ በልዩ ልዩ መንገድ ገብተው እዚህ መከራቸውን የሚያዩ ናቸው። አሰሪው እንደፈለገ የሚያዛቸው ናቸው። ሀያ አራት ሰዓት ሰባት ቀን በሳምንት በተጠንቀቅ የሚኖሩ ናቸው። እንደ ሰው ለራሳቸው ንጽህና፣ ለራሳቸው እረፍት፣ ለራሳቸው መጸዳጃ እንኳ የተባለ ጊዜ የላቸው። በኢትዮጵያ ህግ ውስጥ ያለ እነሱን የሚመለከት የቤት ሰራተኛን ወንድም ሴትም የሚመለከት አንድ ብቻ ነው ያለው ህግ። ይኸውም የሚለው ምንድን ነው? የታመመ እንደሆነ የማሳክም ኃላፊነት አለበት ነው የሚለው። ሀሳብህ ሌላ ነገር የለም። የእነሱን መብት የሚያስከብር የህግና የደንብ ስርአት እንዲፈጠር ለምን አትወትውቱም? ለምን አድቮኬት አታረጉም? በምልበት ጊዜ የምሰማው መልስ ምንድን ነው? እንደውም አንዳንዱ የሚለው እንደዚህ አይነት ህግ ከመጣ ሰው እነኝህን ልጆች አይቀጥርምና ስርአት ታደረጓቸዋላቸው። ህጻናትን መቅጠር ቀጥሮ ማሰራት ይፈቀዳል እንዴ? በኢትዮጵያ የሚከለክል ህግ የለም። ይህ ማለት ተፈጻሚ የሆነ የሚከለክል ህግ ለምሳሌ የሰባት ዓመት እየረዳዋት ነው አስጠግቻት ነው ይላል እና ያለን እኮ በየቤቱ በየቤቱ ማንኛውም አይነት ልጆች ህጋዊ በሆነ መንገድ እኮ ቀጠራ የለም የቤት ሰራተኛ። ስለዚህ ህግ አያውቃቸውም። በሀገራችን አባባል ለወግ ለማዕረግ የሚያበቁ ሰዎች የሉም ማለት አይደለም። ነገር ግን ይሄ በህግ የተደነገገ አይደለም እንደ ችሎታ የሚሰጥ ነው። በአንዳንድ ሰዎች እንደዚህ ያሉ ሰዎች በሌሉበት ሁኔታ አሰብዩ የዚህ አይነት ዝንባሌ በሌለው ጊዜ የልጆች ሁኔታ እንግዲህ በጣም አስቸጋሪና የከፋ ይሆናል ማለት ነው። እሺ፣ በጣም ነው የማመሰግነው ዶክተር ራስ ወርድ። እኔም እንግዲህ የዛሬው ጋቢና ቪኦኤ ጉዟችን በዚህ ወደ መጠናቀቁ ነው። ሄኖክ አዎ፣ ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን አድርሱን። ለአየር እናበቃለን። ሀሽታግ ጋቢና ቪኦኤን በመጠቀም በትዊተርም በፌስቡክም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳቸው ያመሸነውን የመስታወት አድራጋውና ሄኖክ ሰማ ጊዘርነን ዝግጅታችን በቴክኒክ ያቀነባበረው ሞክቢል ያበረው ነው። ጉዟችሁ የሰመረ ይሁን እያልን ሰናበታለን። መልካም ምሽት። ይላቀቅም የምን ፍራቻ ታሪክ ሳልደግም ጣይቱ ማለት እኔ ነኝ ዛሬ አለሁልሽ ባይለናት ሀገሬ ባለመፍትሄ የስኬት አንጋሽ ያን ጀግንነቷን እኔ ነኝ ወራሽ ዘራ ዘራ እምዬም አክብሯት እሷም አክብራው በንግስቱ ብልሃት ሀገር የመራው የእድገት መሰረቱ የማለዳ ጮራ ሚኒልክ ወንድ ነው በሴት የሚጠራ እምዬ ሚኒልክ ጊዜን ቀድሞ ነብቶ ለቴጌ ጣይቱ ትልቅ ቦታ I you not